ሐበሻ ሊቃነ ጳጳሳት በዚህ ጉባኤ የተገኛችሁ የክርስቶስ ቤተሰቦች እንኳን በዚህ በዓል ደረሳችሁ እላለሁ። ይህ ጥንታዊ ታሪካዊ መንፈሳዊ በዓል በሥጋ እንደምናየው በዚህ ዓለም ብቻ ተወስኖ የሚቀርና የሚኖር አይደለም። በምድራዊ መልኩ ሰማያዊ ጠባይ፣ በምድራዊ አቅሙ ሰማያዊ ኃይል፣ በብዙኃን ዓይን የማይታይ ረቂቅ መንፈስ አለበት። ይኸውም መስቀል መስቀል መስቀል ነው። መስቀል ብለን ስንናገር እንዴት መጣ? እንዴት ወደ ዓለም ገባ? ብለን ከታሪኩ በአጭሩ መጥቀስ ያስፈልገናል። መስቀል በጠባዩ ቀደም ሲል ሰዎች በእነሱ አስተሳሰብ ወንጀለኞች ናቸው የሚሏቸውን የሚቀጡበት መሳሪያ ነበረ። ይኸውም በመጽሐፍ አስቴር ሁኔታውን መመልከት እንችላለን። ታዲያ እንዲህ ከሆነ እንዴት የሕይወት ምልክት ሆነ? ብለን በኖ መለስ ብለን እናስብ። የሕይወት ምልክት የሆነበት ምክንያት አለው። ይህንኑ ሙሴ በስራና በቃል ተነበበበት ነበረ በስራ ሲነበይ ሰንደቅ ዓላማ ላይ ከነሐስ የተሰራ እባብ ሰቅሎ በእባብ የተነደፈ ሰው ሁሉ ይህንን የነሐስ እባብ እንዲመለከት አድርጎ ነበረ። እግዚአብሔርም በዚህ በተሰቀለው ላይ የሕይወት ምልክት ስላደረገ የተሰቀለውን የተመለከተ ሁሉ ይድን ነበረ። ይህንን ምሳሌ ካሳየ በኋላ እስራ ሰቅላ ታያታለህ ነገር ግን አታምናትም ብሎ ተናገረ። ጊዜው ሲደርስ ሙሴ በስራ የገለጸው በቃል የተናገረው የሚፈጸምበት ሰዓት ሲደርስ እግዚአብሔር ልጆች ለማዳን ወደ ዓለም መጣ። የሰውን ልጆች ለማዳንም የፈለገበት ምክንያት እግዚአብሔር ሰውን ሲፈጥረው ሰው ለምኖ ፍጠረኝ ብሎ የተፈጠረ አልነበረምና በፈቃዱ እንደፈጠረው ተሳስቶ ሞቶ ቢገኝ በፈቃዱ ደግሞ ሊያድነው ስለፈለገ፣ መድኃኒቱ ግን ከፍጡራን የማይገኝ በመሆኑ ራሱ ሊያድነው ስለፈቀደ ድህነቱ ደግሞ ሊደረግለት የሚችለው በሞቱ ብቻ ስለሆነ ሞቱ በመስቀል እንዲሆን ፈቅዶ በመስቀል ተሰቅሎ ሞቶ አለሙን አዳነው። ከዚያ ጊዜ ወዲህ ይህ መስቀል የህይወት ምልክት ሆኖ ወደ አለም ገባ በመስቀል ላይ ሰው ሆኖ ስጋ ለብሶ መከራ ተቀብሎ ዓለሙን ያዳነው ነው። አምላክ በመስቀሉ ሞትን ድል ነስቶበታል። ክርስቲያንም ደግሞ ይህን መስቀል በመቀበል ሞትን ድል ይነሱ፣ ከሞት ወደ ህይወት ሊሸጋገሩ ይችላሉ። የማስደንቅ ኃይል አለበት። በዓለም የታሪክ ጠባይ ውስጥ ስንመለከት የምናገኘው ሳይሞቱ መግደል ነው። ድልም ከሞት በፊት ነው። በመስቀል ታሪክ ግን ሞቶ ድል መንሳት ነው የሚገኘው። ድል ያለው ከሞት በኋላ ነው። ኃያል አምላክም ሞትን ድል የነሳው ከሞተ በኋላ ነው እና በዚህ ምክንያት በመስቀሉ ያመኑ ሁሉ ሞተው ሞትን ድል መንሳት ይችላሉ። ይህ ስለሆነ መድኃኒታችን ተሰቅሎ ሙቶ ተነስቶ ካረገ በኋላ ያ አምላክ መከራ የተቀበለበት መስቀል ተአምራት እያደረገ ስላስቸገራቸው ሞቱን ፈልገው የነበሩ ሰዎች፣ እነዚያ በሞቱ ያላመኑ ሰዎች መስቀሉን በመቅበር ደግሞ ስሙን እናሸንፋለን፣ ደህነንም እናስቀራለን ብለው በማሰብ መስቀሉን ከመሬት ቀብረው የጥራጊ መጣ ያደረጉት። ከብዙ መቶ አመታት በኋላ እንደ ታሪኩ አነጋገርም ከሁለት መቶ አመት በኋላ ይህ መስቀል ከተቀበረበት ወጥቶ እንደገና ለክርስቲያኖችና ለቤተ ክርስቲያን ምልክት ሆነ። ይህም የምንለው መድኃኒታችን ስራውን የፈጸመበት ያ ዕጸ መስቀል ነው እንጂ የመስቀል ምልክት ቀድሞን አልተቀበረ፣ ኋላም አይቀበርም። ለዘላለምም እንዲሁ እንደሚኖር እናምናለን። ስለዚህም ኢትዮጵያ ዕጽፍ ድርብ ታሪክ ያላት በመሆኗ ምክንያት ዛሬ ሺ ስድስት መቶ ዓመታት በፊት የተፈጸመውን የዛሬውን በዓል ከዓለም ጋራ እንደ ዛሬ ታከብርበታለች። ሌላ ደግሞ የግሏ በዓል አለ። ይህም ከዛሬ ቀደም ብሎ ስድስት መቶ ዓመታት ገደማ መስቀሉ ማለት ግማደ መስቀሉ በዚሁ በመስከረም ወር ወደ ኢትዮጵያ በመግባቱና በብረ ከርቤ በሚባለው በወሎ ክፍለ ሀገር በሚገኘው በግሸን አምባ ላይ ስለሚገኝ ሌላው ደግሞ ልዩ ውድሚያ ነው። ስለዚህም በጣምራ ታሪክ፣ በጣምራ መልክ፣ በጣምራ ኃይል፣ በጣምራ ምግባር ይህንን በዓል ስታከብረው ትኖራለች። እንግዲህ ታሪኩ እንዲህ ከሆነ መስቀል ይህን ያህል የምንኮራበት ምንድን ነው? ምንድን ነው? ከእንጨት ከብረት፣ ከልዩ ልዩ ነገሮች የሚሰራ አንድ ግዙፍ ነገር ነው። በዚህ ማመን ለዚህ መስገድ በዚህ መመካት ይገባል ወይ? እምን ይሆናል? አዎን ይገባል። አዎን ይገባል። ለምን ስንል ይህ ግዙፍ ነገር ይህ የምታዩት ግዙፍ ነገር ከፊታችሁ የቆመው የመስቀል ምልክት በዚህ በምታዩት አቅጣጫ ብቻ ተወስኖ የሚቀር አይደለም። አሻግራችሁ አሻግራችሁ ዓለም ሕልወ ያላገኘውን ከባህር ሊጠልቅ ከተራራ ቢዘርፍ በጠፈር ቢመጠቅ ሊያገኘው ያልቻለውን አምላክ እናንተ ልታዩበት ትችላላችሁና ነው። ብዙ ልዩ ልዩ ነገሮችን አጉልተው የሚያሳዩ መነጽሮች በዓለም እንደተሰሩ ተነግሮናል። ነገር ግን እነዚህ መነጽሮች ልዩ ልዩ ፕላኔቶችን ማሳየት ሲቻላቸው ልዩ ልዩ ፕላኔቶችን የፈጠረውን አምላክ ግን ማሳየት አልተቻላቸውም። ይህም በመሆኑ ፍጡራን ሁሉ እግዚአብሔርን ማየት ተስኗቸዋል። መነጽር ከፈለጋችሁ እነሆ ከፊታችሁ መስቀል አለ። በመስቀል መነጽርነት ሊታይ ሊመረመር የማይቻለውን አምላክ ማየት ትችላላችሁ። ይኸውም ደግሞ ሊዳሰስ ሊታይ ሳይሆን ሊታሰብ መሆኑን መድኃኒታችን ራሱ በመጽሐፈ ኪዳን ስለነገረን ዓይነ ልቦናችሁን ከፍ ከፍ አድርጋችሁ በመስቀሉ ላይ የተሰቀለውን እዩ። መድኃኒታችን ተሰቅሎ ባለበት ቀን ዓለምን ጨለማ ወርሶት ሳለ ሁለት ሰዎች ብቻ እውነተኛውን መድህን እንዳዩ በታሪክ እና በወንጌል ተጽፏል። ከእነዚህም አንዱ በቀኝ ተሰቅሎ የነበረው ወንበዴ ነው። ያ ወንበዴ ፀሐይ መጨለሙን፣ ጨረቃ ደም መሆኑን፣ የከዋክብትን ብርሃን መከልከላቸውን ባየ ጊዜ በዚያ ጨለማ ውስጥ አምላክ ተገለጠለትና አምላክን አይቶ አቤቱ በጌትነት በመጣ ጊዜ አስበኝ አለው። ሌላው ግን ሌላው ግን የግሪክ ፈላስፎች ሊቃውንት የነበረው የነበረው የአርዮስፋጎስ የአቴና የሊቃውንት መሰብሰቢያ ሊቀመንበር የነበረው ዲዮናስዮስ ነው። በዚያው በወንበሩ ላይ ሳለ ይህችን ቀንና ምልክቷን ጽፎ ስላስቀመጠ የማይመረመር አምላክ ወደ ዓለም መውረዱንም በታሪክ ስላስተላለፈ ሐዋርያው ጳውሎስ ሲያስተምር በነበረበት ጊዜ ይህንኑ ጠብሶ በዲዮናስዮስ ትምህርት መላውን የግሪክን ሕዝብ ለማሳመን ችሎበታል። መንበሪያ እንዲህ ከሆነ አማኞች በቀኝ ተሰቅሎ ከነበረው ወንበዴ ትምህርት ሊወስዱ ይገባቸዋል። ፈላስፎች ደግሞ ከግሪኩ ሊቅ ከዲዮናስዮስ ትምህርት ሊወስዱ ይገባቸዋል። ይህ ስለሆነ በመነጽር ክርስቶስን በመፈለግ ፈንታ በሃይማኖት መስቀል ልንፈልገው ይገባናል። መስቀል እንዲህ ነው፣ የማይመረመረውን አምላክ የሚያሳይ ነው። ኢትዮጵያም እጆቿን አጣምራ ወደ ተሰቀለ አምላክ የምትዘረጋበት ምክንያቱ ይሄ ነው። ድል በመስቀል ነው፣ ኃይል በመስቀል ነው፣ እምነት በመስቀል ነው። ከሰው ሁሉ በላይ የእግዚአብሔር ክንድ ይበረታል። በሰውም ከመታመን በእግዚአብሔር መታመን ይበልጣል። የሚያንፅ የሚጠብቅ እግዚአብሔር ብቻ ነው። ስለዚህም አገርን በሚያንፀው፣ በሚጠብቀው በሀያሉ አምላክ እምነታችንን አድርገን አገራችንንም ቤተ ክርስቲያናችንንም አጣምረን እናገለግላለን። በንግግሬ መጨረሻ አንድ ድምፅ ሆነን እያንዳንዳችን ልንናገረው የፈልገው ነገር አለ የእውነት መመስከሪያ ስለሆነ ሁላችንም አንድ ሆንን። ዓለማት በእግዚአብሔር ቃል እንደተፈጠሩ እናምናለን። ዓለማት በእግዚአብሔር ቃል እንደተፈጠሩ እናምናለን። መንም በእግዚአብሔር መታመን ይበልጣል። አገርን የሚያነጽ የሚገነባ፣ የሚጠብቅ እግዚአብሔር ነው። አገራችንን በእግዚአብሔር እንገነባለን። አገራችንን በእግዚአብሔር ኃይል እንጠብቃለን። መስቀል ማድረግ ከኢትዮጵያ በኢትዮጵያውያን ባህል ነውና፣ እንግዲህ ወጣቶች ምስክርነታችሁ ዛሬ መስቀሉን ብቻ ማሳየት ሳይሆን፣ እናንተም ለራሳችሁ ወላጆችም ለልጆቻችሁ በያንገታችሁ የመስቀል ምልክት እንዲኖር አደራ እላለሁ።